የሰሜን ተራሮች ብሔራዊ ፓርክ በፈረንጆቹ አቆጣጠር በ1978 ዓ ም ነበር በዩኔስኮ ቅርስነት የተመዘገበው። ሆኖም ግን ድርጅቱ በ1996 እንደ ኤውሮፓውያኑ አቆጣጠር አደጋ ላይ ያለ ቅርስ በማለት ለአደጋ ተጋላጭ ቅርሶች መዝገብ ላይ ከትቦት ነበረ። ለመሆኑ በዚህ ዝርዝር ውስጥ እንዲገባ ያደረጉት ነጥቦች ምንድን ናቸው? እንዴትስ ተወገዱ? ብለን የሰሜን ተራሮች ብሔራዊ ፓርክ ኃላፊ አቶ ማሩ ቢያድግልኝን አነጋግረናቸው ነበረ በተለይም ወደ አራት የሚሆኑ ዋና ዋና ቤንች ማርክ ነበሩ። አንደኛ ፓርኩ መጀመሪያም ሲከለል አናውቀ የሚል የኮሚኒቲ ወይም የህብረተሰብ አካል ስለነበረ አሳታፊ በሆነ መልኩ ፓርኩ እንደገና ይከለል የሚል አንድ ቤንች ማርክ ነበረና ፓርኩ እንደገና ተከልሏል። እንደ ሲከለል ያው መጀመሪያ መቶ ሰላሳ ስድስት ኪሎ ሜትር ስኩዌር ነበረው። ከዛ በኋላ በተሰጠው ሪኮማንዴሽን መሰረት ወደ አራት መቶ አስራ ሁለት እንድናሳድግ የሆነበት ሁኔታ ነው ያለው። በሁለተኛ ደረጃ ያው የዋሊያ ቁጥር በጣም አነስተኛ ነበር። ያው በእርስ በርስ ጊዜ ዋሊያ ይታደል ነበር ይገደል ነበርና እንግዲህ ከመቶ ሀምሳ እስከ ሁለት መቶ ሀምሳ የሚገመት ነበረ። ቀበሮም እንዲሁ እንግዲህ ከአስራ ስምንት እስከ ሀያ አንድ አካባቢ ናቸው ተሆኖ የሚገመት የነበረ ቁጥሩ። ይሄ አንሷል። እንደገና ደግሞ ያሉበት ቦታ ደግሞ ከፓርኩ ትይወጡ ወይላ ቦታ እየሄዱ ስለሆነ ይህንም አካታቸው የዋሊያ ቁጥር መጨመር አለበት የሚል ነገር ስለነበረ ይሄ ስራ ተሰርቶ አሁን ዋሊያ እንግዲህ አንድ ሺህ በላይ የደረሰበት እና ቀበሮ ደግሞ ከመቶ አምሳ በላይ እኛ በወሰነው ቆጠራ የደረሰበት ሁኔታ ነው ያለው። የእኛው ሁለቱ ቤንች ማለት ነው። ሶስተኛ ደግሞ ያው ፓርክ ውስጥ የሚኖሩ የህብረተሰብ ክፍሎች ነበሩ። እነዚህ የህብረተሰብ ክፍሎች ያው ወደ ሌላ ቦታም ማስፈር አለባቸው የሚል እያንዳንዱ ሁለት መቶ አምሳ ካሬ ሜትር ቤት መስያ ቦታ በነፃ በመስጠት እነዛ ሰዎች ወደዚህ መጣው እንዲሰፍሩ የተደረገበት ምክንያት አለ። ዩኔስኮ ፓርኩን ከዚህ ዝርዝር ማውጣቱ የሚኖረው ጥቅም በተመለከተ አቶ ማሩ ሲያብራሩ ከዚህ ሲወጣ፣ አንደኛ እኔ ለቀጣይ ዓመታት በርካታ ቱሪስቶች እንደሚመጡ ኤክስፔክት ይደረጋል። ይሄ ቱሪስት መጣ ማለት ደግሞ ገቢ ተገኘ ማለት ነው። ሁለተኛ አደጋ ላይ ያለው ተጠብቋል ማለት ነው። ተጠበቀ ማለት ደግሞ ብዙ ሕይወት ይጠበቃል ከዛ የምናገኛቸው ጥቅማጥቆች ሁሉ ተጠብቀዋል ማለት ነው። ለምሳሌ ያህል ይሄ ፓርክ ወደ አስራ ዘጠኝ የሆኑ ወንዞች ይነሳሉ እዚህ የታችኛው አካል ከእኛ ጀምሮ እስከ ግብፅ፣ ሱዳን፣ ግብፅ ድረስ ተጠቃሚ ናቸው። ለምሳሌ የተከዜ ተፋሰስ ወደ ስልሳ ፐርሰንት የሆኑ የተከዜ ውሃ ከሰሜን ነው የሚነሳው ስለዚህ እነዚህ እነዚህ ነገሮች ሲዳመሩ አንደኛ አደጋ ውስጥ ወጣ ሲባል እነዚህ ነገሮች ተጠብቀዋል። እውቅና ግን ትናል ማለት ነው። የግሪን ኢኮኖሚ የሚለውን ነገር ያው እያሟላን ነው። ክላይማት ቼንጅን የሚባለውን ነገር እነዚህ እነዚህ እያሟላን እና ከዚህ የተነሳ የምናገኛቸው ጥቅሞቹ ለስራ ፈጠራ ሚሁ፣ በአካባቢ ጥበቃ ሚሁ፣ በተለያዩ የኢኮኖሚ ዘርፍ ኢኮሎጂካልን እንደገና በአቅም ግንባታ ቢሆን እኛ ብዙ ለፍተ ረፍሷል። መንግስት በጣም በጣም ከፍተኛ የሆነ ስራ ሰርቷል። ከዚህ ወጣ ማለት ደግሞ እኛ ለልማቱ ወይም ደግሞ ለዚህ ለተፈጥሮ ጥበቃ መንግስት የሰጠውን ትኩረት የሚያመለክት ይመስለኛል። የተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ፓርኩ ከዚህ የስጋት ዝርዝር በማስወጣቱ የአካባቢው ነዋሪዎችና ሰራተኞች ደስታቸውን እየገለጹ መሆኑን አቶ ማሩ አክለው ገልጸውልናል። ለዶይቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም